የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ይህንን አሴስመንት በምናደርግበት ጊዜ እኔ ፒልስን ትልቅ ቦታ ሰጥቼው ሪስፖንስብል የሆነ አክተር አድርጌ እያየው አይደለም። ሪስፖንስብል አክተር አድርጌ ማየት የምፈልገው የፌዴራል መንግስቱን የሚመራውን መንግስት ነው። እዚህ ጦርነት ጋር በተያያዘ ሀገሪቷ ወደ ጦርነት መሄድ አልነበረባትም፣ ይሄ ሁኔታ ማንንም አይጠቅምም ብለን ስንከራከር የነበርን ሰዎች ፎርሳን ሪዝን የቲፒለፍ ደጋፊ የሆንን እየተሳብ ያለበት ሁኔታ ህገመንግስት ከበር ሲባል ፍርድ ቤት ነው የሚል እና ህወት ራሱ በመሰረተው የህግ ስርዓት ያለውን ተቃውሞ በፍርድ ቤት መፍታት ነበር። ያ ስርዓት ለማንም ተቃዋሚ ለየትኛውም ያገለግላል ብሎ ያቋቋመው ኢህአዴግ ሲፒልፍ ያቋቋመውን ህግ በጣም እንደሚያውቀው ገምታለሁ። በዛ መዳኘት መቻል ነበረ። የቀደሙት በሰሜን ምስራቅ እንግሊዟ የኒውካስል ከተማ የሚገኘው የኬል ዩኒቨርሲቲ ከፍተኛ ህግ መምህርና ጸሐፊ ዶክተር አወል ቃሲም አሎ ናቸው። እርሳቸውን ተከትሎ የሰማቸኋቸው ደግሞ በሰሜን ምስራቅ ዩናይት ስቴትሷ የማሳቹሴትስ ክፍለ ግዛት የተከላካይ ጠበቆች ማህበር ፕሬዝዳንት ሆነው በማገልገል ላይ ያሉት አቶ ደረጀ ደምሴ ቡልቶ ናቸው። ጠበቅ አድርገው በሚከራከሩበት ፕሮግራም ቆየት ብለው ይመለሳሉ፣ ጠብቋቸው። ሌዲ ማክቤት መቤት ሆይ ማክቤት ሞታ ሳያረዱት ነው ይህንን ቱሞሮን ቱሞሮ የሚለውን መነባነብ የሚጀምረው ከተረዳ በኋላ ማክቤት ሽሹድ ሀፍ ዳይት ሄር አፍተር ሉድ ሀፍ ቢን ታይም ፎር ሰች ወርድ ብሎ ነው መግቢያውን ቱሞሮን ቱሞሮ የሚለው የሚከፍተው። ጸጋዬ ግን ይህን ነገር ኢትዮጵያዊኛ ሲያደርገው ሞቷም ረፍቷም ከእንግዲህ በኋላ ነበሪ ጊዜው ሲመቻች ለዋይታና ለአዋይ የዩናይት ስቴትሱ የኢትዮጵያውያን የሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ በእንግሊዝኛው ምሕጻረ ቃል ሲል የዛሬ አምስት ዓመት በ23ተኛው ዓመት ክብረ በዓሉ ለዕድሜ ልክ የጥበብ ሥራዎቹና ለማኅበረሰብ ላበረከተ አስተዋጽኦ በሸለመበት ወቅት ወደ ስቱዲዮያችን ጎራ ብሎ ስለ ጥበብና በሰፊውም ስለ ሕይወት ካጫወተን ዘለግ ያለ ወግ የተወሰደ ነው። በቅርቡ በ84 ዓመቱ ከዚህ ዓለም በሞት የተለየው አንጋፋው ከያኒና መምህር ተስፋዬ ገሰሰ። የአዲስ አበባው መስኮት ሲከፈትም ንጉሥ ያክሊሉ በታሪክ ማስታወሻው 60 ዓመታት የኋልዮሽ አጓጉዞ ከዚያ የሩቅ ዘመን ታሪክ ከ1953ቱ ለየት ያለ ጊዜ ላይ ያደርሰናል። እሁድ ታህሳስ 25 2013 ዓ ም ጤና ይስጥልኝ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን እንደምንሰነበታችሁ። እንደ አውሮፓውያን አቆጣጠር ዛሬ ጥር 3 2021 ዓ ም አዲሱ ዓመት ከባተ ሶስተኛ ቀኑ ነው። ያለፈውን ዓመት ብርቱ ፈተናዎች ታሪክ ለማድረግ የአዲሱን ዓመት ተስፋ ከልባቸው የሰነቁ ብዙዎች ናቸው። በኢትዮጵያም በአገር ደረጃ የተቆጠረው መከራ ብዙ ነውና በአዲሱ ዓመት መልካም ሁሉ እንመኛለን። የአውሮፓውያኑን አቆጣጠር ለምትጋሩ በዓለም ዙሪያ በተለያዩ ሀገሮች ለምትኖሩ አድማጮቻችንም የእንኳን አደረሳችሁ ሰላምታችን ይድረስ። ለዕለቱና ለሰዓቱ ከሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አዎን፣ እሁድ ከሆነ ዕለቱ የራዲዮ መጽሔት ነው ሰዓቱ። ከሰዓቱ የዓለም ዜና በኋላ መለሳለሁ። እንዳትሄዱ። ጤና ይስጥልኝ የተከበራችሁ አድማጮች፣ ዜናውን የማሰማችሁ ሶሎሞን አባተ ነኝ። በመጪዎቹ አርባ ዓመታት ውስጥ ለአፍሪካ አንድ ቢሊዮን ሁለት መቶ ሚሊየን ህዝብ ገበያ ይፈጥራል የተባለው የአፍሪካ አህጉራዊ የነጻ ገበያ ቀጣና በአዲሱ 2021 የአውሮፓ ዓመት ሥራ መጀመሩ ተገልጿል። ይህንን በጥቅሉ የ3 ትሪሊዮን ዶላር ወይም በዛሬ ምንዛሬ ወደ አንድ መቶ ሀያ ትሪሊዮን የሚጠጋ የኢትዮጵያ ብር ጠቅላላ የሀገር ውስጥ ምርት ያንቀሳቀሳል የተባለውን የጋራ ነጻ የንግድ ቀጣና ስራ መጀመር አስመልክቶ የደስታ መልእክት በትዊተር ያወጡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ለአዳዲስ ሀሳቦችና ለገበያ የቀኑ አእምሮዎች ለንግድ ክፍት የሚሆኑበት በእውኑ ለአፍሪካ አካባቢያዊ ቅንጅት አዲስ ምዕራፍ ወይም ግንባር ነው ብለውታል። ንግድ ውጥረት የበዛባቸውን ግንኙነቶች ዝባል። የተቀናጁ ገበያዎች ብልጽግናን ያስገኛሉ ብለዋል። ጠቅላይ ሚኒስትሩ አክለው አፍክታ በሚል ምህፃር የሚጠራው የአፍሪካ አህጉራዊ የነጻ ገበያ ቀጠና ስራ ይጀምራል ተብሎ የታሰበው ባለፈው ሰኔ 24 2012 ዓ ም የነበረ ቢሆንም በኮቪድ-19 ወረርሽኝ ምክንያት ወደ ጃንዋሪ 2021 ዓ ም ማለትም ወደ አሁኑ የአውሮፓ አዲስ ዓመት እንዲዛወር ተደርጎ ነበር የጋራ ገበያው ዋና መቀመጫ የሚገኘው ጋና ዋና ከተማ አክራ ሲሆን የጋና ፕሬዚደንት ናና አዶ ዳንኳ አኩፎ አዶ ባለፈው ነሐሴ 11 የተካሄደ ስነ ስርዓት የመስሪያ ቤቱን ጽህፈት ቤት ቁልፍ ለአፍሪካ ህብረት ኮሚሽን ሊቀመንበር ሙሳፋኪ መሐመት አስረክበዋቸዋል። የጋራ ገበያውን የአህጉሪቱ 29 ሀገሮች በየህግ አውጪዎቻቸው አጸድቀው አባል የሆኑ ሲሆን ስምንት የአፍሪካ አካባቢያዊ የጋራ ብልጽግና ቀጣናዎች ተካተውበታል። የጋራ ገበያው አጀንዳ 2063 የሚባለው የአፍሪካ ህብረት ዕቅድ መሪ ፕሮጀክት ነው። ምዕራብ አፍሪካዊቱ ኒጀር ውስጥ እስላማዊ መንግሥት የሚባለው የሽብር ቡድን ትናንት በፈጸመው ጥቃት ከአምሳ በላይ ሲቪሎችን ገደለ። ቡድኑ ጥቃቱን የፈጸመው ቾሞ ባንጉ በምትባል ከማሊ ጋር በምትዋሰን ቀበሌ ውስጥ ሲሆን በኒጀር በማሊና በቡርኪና ፋሶ ወሰን ላይ የምትገኘው ቾሞ ባንጉ መሽለኪያ የበዛባትና ጂሃዲስቶች በስፋት የሚንቀሳቀሱባት መሆኗ ተገልጿል። ሶማሊያ ውስጥ በኮሮና ቫይረስ ስርጭትና በኮቪድ-19 እየደረሰ ያለው ጉዳት ከሚገመተው በእጅጉ የበዛ ሊሆን እንደሚችል የገለጹ አንድ የሀገሪቱ የጤና ባለስልጣን ህዝቡ ስለ ቫይረሱና ስለ በሽታው ያለው እውቀት እጅግ አነስተኛ መሆኑንና አንዳችም የመከላከያ እርምጃ እንደማይወስድ አሳውቀዋል። ጦርነቶችና የእርስ በርስ ግጭቶች ለሰላሳ ዓመታት ያነተቧት ሶማሊያ የኮሮና ቫይረስ መከላከያ ክትባት ለማግኘትም የመጨረሻዋ ሀገር ልትሆን እንደምትችል ባለስልጣናቱ ስጋታቸውን ገልጸዋል። ክትባት በወቅቱ ላያገኙ ይችላሉ የሚባሉ የአፍሪካ አካባቢዎች ጥቂት ባይሆኑም በተለይ የአልቃይዳ ግብረ አበር በሆነው አልሻባብ በተያያዙ አካባቢዎች የኮሮና ቫይረስ ስርጭት እጅግ የበዛ ሊሆን እንደሚችል ተገምቷል። በሌላ በኩል ደግሞ ኮሮና ቫይረስ በአሳሳቢ ሁኔታ እየተንሰራፋባት የመጣችው ዚምባብዌ ከምሽት እስከ ማለዳ ለ12 ሰዓታት የሚዘልቅ የሰዓት እላፊ ገደብ ደንግጋለች። የጤና ባለሙያዎችና መደበኛ ያልሆነ ንግድ ላይ የተሰማሩ ሰዎች በእገዳው ስጋታቸውን ቢገልጹም ዚምባብዌያውያን ለድንጋጌዎቹና ለክልከላዎቹ እንዲገዙ የዓለም የጤና ድርጅት መክሯል። ይህ በእንዲህ እንዳለ እስከያዝነው የአውሮፓ ወር ጃንዋሪ መጨረሻ ሁለት ሚሊዮን ዜጎቿን እንደምትከትብ እስራኤል አስታውቃለች። እስራኤል ውስጥ እየተሰጠ ያለው የአሜሪካና የጀርመን ኩባንያ ፋይዘር ባዮኤንቴክ ክትባት ሲሆን የክትባቱን እንቅስቃሴ በዓለም እጅግ ፈጣኑ ብለውታል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ። በሌላ በኩል ባለፉት የአውሮፓ ገናና አዲስ ዓመት የበዓል ሰሞናት በየሀገሮቻቸው የተጣሉ የእንቅስቃሴ ገዳዎችን በመሸሽ ወደ ሌሎች አካባቢዎች የተጓዙ ሰዎች ስለ ሌሎች ስቃይ ሊሰማቸው ይገባ ነበር ሲሉ የካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አቡነ ፍራንሲስ ገስጸዋል። አዲሱ 2021 ዓመተ ምሕረት ምን ይዞ እንደሚመጣ ገና ባናውቅም ሁላችንም ስለ ሌሎች ደህንነት ልናስብ ልንጨነቅ ይገባናል ብለዋል አቡኑ። ዛሬ በቪዲዮ ባስተላለፉት የቡራኬ ቃላቸው አባ ፍራንሲስ ይህንን መልእክት ወትሮ የሚያስተላልፉት ወደ ቅዱስ ጴጥሮስ አደባባይ በሚከፈተው መስኮት አደባባዩ ላይ ለሚሰበሰብ በሺዎች የሚቆጠር ምዕመን ነበር። በሌላ በኩል ህንድ ለሁለት የኮሮና ቫይረስ መከላከያ ክትባቶች ዛሬ ፈቃድ ሰጥታለች። አንዱ በአስትራዜኔካ ኩባንያና በኦክስፎርድ ዩኒቨርሲቲ የተሰራ ሲሆን ሁለተኛው በራሷ ብርሃት ባዮቴክ የተዘጋጀ መሆኑ ታውቋል። 20.4 ሚሊዮን የኮሮና ቫይረስ ተጋላጮች ያላትን ዩናይትድ ስቴትስን ተከትላ በ10.3 ሚሊዮን ተጋላጮቿ በስርጭቱ ስፋት በዓለም ሁለተኛ ነች። የኢትዮጵያ የጤና ሚኒስቴር ትናንት ባወጣው መረጃ የኮቪድ-19 ሞት ከ1940 ማለፉንና ለኮሮና ቫይረስ የተጋለጠው ሰው አጠቃላይ ቁጥር ከ125 ሺህ በላይ መሆኑን አሳውቀዋል። 235 ሰዎች በጽኑ ህመም ላይ እንደሚገኙ ሚኒስቴሩ ገልጸዋል። ለዜና የተያዘው ሰዓት አበቃ። ክቡራትና ክቡራን አብራችን ቆዩ። እስከ ምሽቱ አራት ሰዓት ወደ አሉን አለመለሳችሁ። ክቡራትና ክቡራን የራዲዮ መጽሔት ታዳሚዎች እሁድ ታህሳስ 25 2013 ዓ ም የራዲዮ መጽሔት ተጀመረ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። በቀጥታ ወደ ዝግጅቶቹ ከማምራታችን አስቀድምን በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ሹመት ሽልማት ለሹመት ሽልማት የታደሉት ሁሉ ብሻ ይጀነኑ ብሻ ይሸልሉ እኔስ በበኩሌ ካጀብ ተገኝ እንደ ፍላጎቴ ልኖር በምርጫዬ ሹመት ሽልማቴ ይህ ነው አለኝታዬ። ንጉሥ የወደደው ዙፋኑ የተጠጋ መልአክን ይመስላል ክንፉን የዘረጋ ዋ ይሻለዋል ቢዝ ኩራቱን በወግ በፈካበት ፀሐይ እንዳይጠወልግ ጎች ነበልባል ነው ሲጠጉት ይፋጃል። ቢገፋም ቢለማም ቢርቁት ይበጃል። ስንቱ የጦር ጀግና የሺህ ድሎች ጌታ ጠላትን ረፍርፎ አዛዶ የረታ በአንዲት ቅንጣት ስህተት በእምን ተወለምታ ማረጉን ተገፎ ተዋርዶ ተመታ። እኔ ይሻል ከሁሉም ከምኑም የሌለው ቆሽቴን ከማቃጠል ከሽምሽር የቀረው ከምወዳትና ከምወደው ድርሰት ማንም ሰው ሳይለየኝ ኖር ያለው ስደሰት። ታዲያ እልል ልበል እንጂ እልል ባሊ ሆይ፣ ተስፋና ክብስት አንድ አይደሉም። ጉዞ ሲቀጥል በሚል ርዕስ በኢትዮጵያ ዘመን አቆጣጠር በ2000 ዓ.ም የ50 ዓመታት የተመረጡ ግጥሞችን አካቶ ካሳተማት የግጥም መድበል ባገኝናት ለሽመት ሽልማት የተሰኘችውና ለምሽቱም የራዲዮ መስሌድ መክፈቻ በመረጥናት የተስፋዬ ገሰሰ ግጥም ዝግጅታችንን ጀምረናል። አሁን የመክፈቻዋን ስም እናስከትል። Thank you, the years. የወቅቱ የኢትዮጵያ ይዞታ ግጭትና ሰላም በአንድ አገር ሕዝብ አብሮ የመኖር ዕጣ ላይ የተደቀኑ ፈተናዎች፣ መንስኤዎቻቸውና ወደፊት የሚያራምዱ መንገዶች በትላንትናው ምሽት የተጀመረ የክርክር ፕሮግራም ትኩረት ካደረገባቸው ጭብጦች ውስጥ ናቸው። የክርክሩ ተሳታፊዎች በኢትዮጵያ ጉዳዮች ዙሪያ በመጻፍና በመሟገት የሚታወቁ ሁለት ከፍተኛ እውቅና ያላቸው የህግ ባለሙያዎች ናቸው። የምሽቱም ሁለተኛ ክፍል ክርክራቸው በመጀመሪያው ክፍል እልባት ካደረጉበት ይንደረደራል። ራሳቸውን የሚያስተዋውቁበትን እናስቀድም። አመሰግናለሁ አወል ቃስም አሎ ባላለሁኝ የህግ ባለሙያ ህግ የተማርኩት አዲስ አበባ ዩኒቨርሲቲ ነው። አሁን ዩናይትድ ኪንግደም ውስጥ ሱል በሚባል ዩኒቨርሲቲ ሲኒየር ሌክቸረር የህግ ትምህርት ቤት ውስጥ አስተምራለው። ከዛ በተረፈ የሆርን ኦፍ አፍሪካ ፖለቲካዊ ጉዳዮች ላይ፣ ስቴት ፎርሜሽን ላይ አንዳንድ እይታዎችን ከሰጣለው በተለይም ኢትዮጵያ ላይ ከጊዜ ወደ ጊዜ ስትራክቸራል የሆኑ ነገሮች ላይ፣ እንደዚሁም ፕራክቲካል የሆኑ ፖለቲካዊ ጉዳዮች ላይ ይጽፋሉ አስተያየት ይሰጣሉ። አመሰግናለሁ ስለጋበዝከኝ። ዶክተር አወልም ወልካም ዝግጅት ላይ ለውይይት ስለቀረብክ ደስ ብሎኛል። ደረጀ ደምሴ ይባላለሁ። ቦስተን ነው የምኖረው። ላለፉት ሀያ ሦስት ዓመታት በቦስተን የህግ ጠበቃ ሁኜ በመንግስትም በግል ድርጅቶችም በተለያዩ የህግ ድርጅቶች ይሰርቻሉ። አሁን የራሴ የህግ ፈርም አለኝ። አራት ጠበቆች አሉት። በትምህርት በኩል የመጀመሪያ ዲግሪን በመንግስትና ፖለቲካ ገቨርንመንትን ፖለቲክስ በሚባል ዲግሪ ጨርሼ ከዛ በኋላ የህግ ትምህርት ቤት ገብቼ በጁሪስ ዶክተር ዲግሪ ተመርቄያለሁ እና ብዙ የምሰራው በግለሰቦች መብት ዙሪያ ነው። በወንጀል የተከሰሱ ግለሰቦችን በፌዴራልም በስቴትም ሬፕዘንት አረጋለሁ። የስቴቱ የፓብሊክ ዲፌንደር ኤጀንሲ ምክትል ቼር ነኝ። እንደገና ሎየሮችን በማሰልጠን ተመርጬ በስቴቱ ላለፉት አስራ አምስት አመታት የተለያዩ ኮንቲኒንግ ሊጋል ኤጁኬሽን ይባላል፣ ቀጣይ የህግ ትምህርት ሰጣለሁኝ። የአሜሪካ ሲቪል ሊበርቲስ ዩኒየን የነፃነት መብት የሚጠብቅ ድርጅትም በምክትል ፕሬዚዳንትነት አገልግያለሁ። የተከላካይ ጠበቆችን ፕሬዚዳንት ሆኜ ሰርቻለሁ። ለዚህ ና ስቴት ብዙ ኢንትረስቴ የግለሰብ መብትን በተመለከተ ነው። ጦርነት የመጨረሻ አማራጭ ነው የሚለውን ሁለታችሁም ተስማምታችሁበታል፣ ብዙዎች የሚስማሙበት ይመስለኛል። ነገር ግን ጠቅላይ ሚኒስትር አብይ ከአሁን ቀደም የሚከሰሱት የሚወቀሱት፣ በሀገር ውስጥ በሚታዩ ቀውሶች እርምጃ አይወስዱም፣ ታጋሽነታቸው ከመስመር ያለፈ ነው። ፍጥጫ ከገቡት የክልሉ አስተዳደርም ከህወሓት አመራሮችም ጋር ህጋዊ እርምጃዎችን ለመውሰድ ዳተኛ ናቸው። በሞከሩም ጊዜ አቶ ደረጃ የገለጿቸውን አይነት ምላሾች ሲሰጡ የሀይል እርምጃዎችን ላለመውሰድ በሚያደርጓቸው ቁጥብነቶች ደካማ መንግስት ተመስለው ቀርቡ ነበርና አንድ ጦር ላይ የተፈጸመ ጥቃት መሆኑን ትክክል ነው ብለን ከተቀበለን የህዋት አባል የሆኑ አንድ ሰው አስቀድሞ ለመከላከል የተደረገ እርምጃ መሆኑን ከዚህ ቀደም ተናግረዋልና የህዋትን የራሱን ምንጮች መሰረት አድርገን እናም ይህ እርግጥ ከሆነ መቼ ነው አንድ መንግስት የሀይል እርምጃ መውሰድ የሚችለው፣ ከህግም አንፃር? ዶክተር አወነ አመሰግናለሁኝ። ይሄ ፋክትን በተመለከተ ሰው ሁለታችንም የመጨረሻው ላስት ሪዞርት መሆን መቻል አለበት የሚለው ነገር ላይ የምንግባባ ከሆነ ሁለተኛው አይ ቲንክ አስፈላጊው አድረስ መደረግ ያለበት ጥያቄ እሱ ያነሳው እውነትም የፌዴራል መንግስት እንደሚለው የትግራይ ክልል መንግስት የፌዴራል ኃይልን አጥቅቷል አላለም? ያንን በተመለከተ አብዛኛው ኢንፎርሜሽን የሚያሳየው የትግራይ መንግስት ያንን እንዳደረገ ነው። ያንን ያን ያደረገበት ምክንያት ያደ ምንድን ነው የሚለው ላይ የፌዴራል መንግስት ኦልሬዲ የትግራይ መንግስትን ለማጥቃት ዝግጁ ስለነበረ፣ ጦርነት ኤሚነንት ስለነበረ የትግራይ መንግስት ከውስጥ በመከላከያ ኃይል እዛ ከሰፈረው መከላከያ ኃይል የሚጠቃ ከሆነ በሰሜን በኩል በኤርትራ የሚጠቃ ከሆነ በደቡብ በኩል በኢትዮጵያ የሚጠቃ ከሆነ ራሱን መከላከል የሚችልበት እድል ምንም ስላልነበረ ነበረ። በዛ አይነት መልኩ ነው ለዛ ያደረጉት ነው። ስለዚህ ማንኛውም ለጦርነት ተዘጋጅቶ እዛ ቦታ ላይ አፋፍ ላይ እየደረሰ በዛ አይነት መልኩ ራሱን ተከላከለ ብባል እኔ ምንም የሚገርመኝ ነገር አይደለም። ግን ዋናው ዋናው ዋናው ፖይንት ሲጀምር የኢትዮጵያ መንግስት ይህንን ነገር ወስዶ የጦርነት በር ላይ ማድረስ አልነበረበትም ነው። እዛ ጋር መድረስ አልነበረበትም በምንም መልኩ አንድ ጊዜ። ስለዚህ ጦርነቱ እየተጀመርኩ የኢትዮጵያ መንግስት ኃይሉ ወደዛ ታጠጋና ጦርነት ኤሚነንት በሆነበት ሰዓት ነው። ስለዚህ ከዛ በፊት ዝግጅቶች በሁለቱም ጋር እንደነበሩ እናውቃለን። የተለያዩ ሀይሎች በተለይም የአማራ ክልል ፕሮስፔሪቲ ፓርቲ፣ ቲፔለፍ እና ኦነግ ማውደም አለባቸው፣ እንደዛ ካልሆነ ሰላም ሊኖር አይችልም የሚሉ ነገሮች በሰፊው ይሰሙ ነበረ። ሁለቱም መንግስታት በጦርነት ሲዘጋጁ እንደነበረ እናውቃለን። የኤርትራ ጫና እንደነበረ እናውቃለን። እሱ የኔ ትልቁ ፖይንት ምንድን ነው? ጠቅላይ ሚኒስትሩ ትልቅ ሀገር እንደሚያስተዳድሩ ግለሰብ ጦርነትን ሩላውት ማድረግ መቻል ነበረባቸው። ነገሮችን ገፍተው እዛ ማድረስ አልነበረባቸውም። ኢትዮጵያን ለማሻገር በጣም ሰፊ እድል ነበራቸው። ስትራቴጂ ከሆኑ ስህተቶችን በመፍጠራቸው ወደዛ ይህን ነው የሚል አመለካከት ነው ያለኝ። ነ መልካም ላይ አቶ ደረጀ እድሉን እንሰጠታለው። በምሰጧቸው አስተያየቶች ላይ መደዳውን እንግሊዝኛ ቃላት ከተነገረ ለአድማጮች በግልጽ የመረዳት እድሉን ይቀንሳል፣ እና በተቻለ መጠን በአማርኛ ተመጣጣኝ ትርጉሙን ለመግለጽ ሞክሩ። እሺ አቶ ደረጀ እድሉ እርሶ ነው። እሺ አሁን ዶክተር አወል ያለው በጣም ራሱን በራሱ የሚጻረር ንግግር ነው። ለምንድን ነው ያን ያልኩት? ጦርነትን የመጨረሻ ምርጫ ማድረግ አለበት መንግስት። ቲፒኤልኤፍ ግን ጦርነትን የመጨረሻ ምርጫ ሳያደርግ ቀድሞ ማጥቃት ይችላል? ይሄ ሊሆን አይችልም። ቲፒኤልኤፍም እኮ ራሱን የቻለ የጦርነትን የመጨረሻ ምርጫ ማድረግ ኃላፊነት አለበት። ስለዚህ ጦርነትን የመጨረሻ ምርጫ የሚያደርገው ገና ለገና ያኛው ሰውዬ ሊያጠቃኝ ይችላል ብሎ ጦርነትን የመጨረሻ ምርጫ አድርጌ ያለው ግን ሊያጠቃኝ ስለሚችል አጠቃዋለሁ የሚባል ሎጂኩም አስተሳሰቡም ትክክል አይደለም። የኢትዮጵያ መንግስት ለጦርነት ተዘጋጅቷል የሚለውንም አልቀበለውም። ምክንያቱም ኢንፋክት እንግዲህ መንግስት የሚለውን እንሰማለን ከዛም ተቃዋሚ የሚለው እንሰማለን። ግን ወታደሮቹ እዛ ቦታ የነበሩ ኢንተርቪው ሲደረጉ ሰዎቹ የሚሉትን ለማዳመጥ ሞክሬአለሁ። አንዳንድ ጊዜ ተነግሯቸውም ሊናገሩ ይችላሉ። ግን ከአነጋገራቸው እኔ ብዙ ሺህ ሰዎች ኢንተርቪው አደርጋለሁ ከስራዬ ጋር የተገናኘ እና አነጋገራቸውን አያለሁኝ፣ ስሜታቸው ፊታቸው ላይ የሚነበበውን ስሜት አያለሁኝ። እና ዝግጅት ሳያደርጉ እንዳውም ዝግጅት ማድረግ ነበረባቸው። ዝግጅት ሲያደርግ ደግሞ የቆየው ማን እንደሆነ ደግሞ ግልጽ ነው። ለማንኛውም ግን የዛን ቀን ጥቃት ባይደረግ ኖሮ ጦርነት ሊጀመር ይችላል ብሎ ለመናገር አይቻልም። ላይጀመርም ይችል ነበር። ጦርነቱ የተጀመረው ጥቃት ስለተደረገ ነው። ጥቃት ያደረገው ደግሞ የክልል መንግስት። ጥቃት ደረጃ ምን አደረሰው? አንድ የክልል መንግስት መጀመሪያ ደረጃ ችግሩ እኮ የክልል መንግስት ሚሳይል ላውንቸር ታጥቆ ልዩ ኃይል አዘጋጅቶ ወደ ሁለት መቶ ሺህ ሰው አሰልጥኖ የዚህ አይነት ስርዓቱ ራሱ ትክክለኛ ስርዓት አደል እና የነበረው የሊጋል ስለ ህጉ ብንነጋገር የተሻለ ነው። ስለ ስትራክቸሩ ይሄ ጦርነት የመጣው በስትራክቸሩ ድክመት ነው፣ በነበረው የህግ ስርዓት ድክመት ነው። የህጉ ስርዓት ችግራችንን በፍርድ ቤት የመጨረስና የማቃለል መብት የእውነተኛ መብት ስላልሰጠን ነው። ሱፕሪም ኮርት ስለሌለን ነው። ሱፕሪም ኮርቱ የህገ መንግስት ጉዳዮች ስለማያይ ነው። ብዙ ድክመቶች አሉ። የኢትዮጵያ ስርዓቱ የኮንስቲቱሽናል ኢንኩሪ ካውንስል ተብሎ የሚከሰሰው የምርጫ ቦርድ ከሱፕሪም ኮርት ኮንስቲቱሽናል ኢንኩሪ ካውንስል ከሚባሉት ጋር ውይይት አድርጎ የሚታይበት ስርዓት ራሱ ትክክል አደለም። ኮንስቲቱሽኑን የሚፈታ ፍርድ ቤት መኖር አለበት። ያ ስለሌለ ህገ መንግስት ይከበር ተብሎ ሰላማዊ ሰልፍና ድንጋይ መወርወር፣ ህገ መንግስት ይከበር ሲባል ፍርድ ቤት ነው የሚካሄደው እና ህወሓት በአቋቋመው ስርዓት መዳኘት መቻል ነበረበት ራሱ በመሰረተው የህግ ስርዓት ያለውን ተቃውሞ በፍርድ ቤት መፍታት ነበረበት። ያ ስርዓት ለማንም ተቃዋሚ ለየትኛውም ያገለግላል ብሎ ያቋቋመው ኢህአዴግ ቲፒኤልኤፍ ያቋቋመውን ህግ በጣም እንደሚያውቀው ገምታለሁ። በዛ መዳኘት መቻል ነበረበት። መልካም፣ ችግር ላይ ደረስ ነው ስላልተዳኘ። መልካም፣ የማያቋርጥ ምዝግር በግራና ቀኝ የሚነሳበት ሀሳብ ነው። ሌሎች በርካታ ርዕሰ ጉዳዮች አሉ። በተለይ ህግን የሚመለከቱ የዜጎችን ነጻ የሚመለከቱ፣ ሰላምን የሚመለከቱ በስፋት እንድትከራከሩ ወይ እንድትወያዩባቸው የምናደርገው ዶክተር አወል፣ ሌላ ተከታይ ጥያቄ ከማንሳቴ በፊት በቀደሙት በአቶ ደረጀ በኩል ለቀረበው አስተያየት ምላሽ መስጠት የሚሹ ከሆነ እድሉ ልስጦ። ባጭሩ አንድ አቶ ደረጀ ያነሱት ፖይንት እኔ ያነሳሁት ጦርነት የመጨረሻው አማራጭ ተደርጎ መታየት አለበት የፖለቲካ ልዩነቶችን ለመፍታት ያልኩት ነገር ከትግራይ መንግስት አንጻርም ተግባራዊ መደረግ አለበት፣ ከፌደራል መንግስቱ አንጻር ብቻ አይደለም ያሉት እና ያ ተቃርኖን ያሳያል ያሉት ነገር አይ ቲንክ ችግር አለበት ብዬ አስባለሁ። አንዳንድ ጊዜ ምንድን ነው ጦርነት ኤሚነንት ነው ወይም ደግሞ በዓለም አቀፍ ሕግ ለምሳሌ ሀገሮች ራሳቸውን የመከላከል መብት አላቸው። ራሳቸውን የሚከላከሉት ሁለቱ መስፈርቶች ሲሟሉ ነው የሚባል ነገር አለ። አንደኛው በማያወላዳ ሁኔታ ከተጠቁ ነው፣ አርዳታ ከደረሰባቸው። ሁለተኛው ጥቃት በማያጠራጥር ሁኔታ እንደሚመጣ እርግጠኛ ከሆኑ ነው፣ ኤሚነንት ከሆነ የሚባለው ማለት ነው። በዛ ሁኔታ አንዱ እየተዘጋጀና እያኮበከበ እየታየ ጥቃቶች ሲደርስ ድረስ አገሪቷ ዝም ብላ ቁጭ ብላ ማየት የለባትም የሚል አመለካከት ስላለ ነው ኢኔን ኢቨንት ይህንን አሴስመንት በምናደርግበት ጊዜ እኔ ፒፒልስን ትልቅ ቦታ ሰጥቼው ሪስፖንስብል የሆነ አክተር አድርጌ እያየው አይደለም። ሪስፖንስብል አክተር አድርጌ ማየት የምፈልገው የፌዴራል መንግስቱን የሚመራውን መንግስት ነው። እዚህ ጦርነት ጋር በተያያዘ ጦርነቱ ልክ አይደለም፣ አገሪቷ ወደ ጦርነት መሄድ አልነበረባትም፣ ይሄ ሁኔታ ማንንም አይጠቅምም ብለን ስንከራከር የነበርን ሰዎች ፎር ሰም ሪዝን የቲፒኤልኤፍ ደጋፊ የሆንን እየተሳን ያለበት ሁኔታ አለ። ከኔ በላይ ቲፒኤልኤፍን ሲቃወም የነበረ የለም። አብዛኛው እዚህ መንግስት ውስጥ ያለው አሁን ቲፒልፍ ጋ ሲሰራ የነበረ ነው። ቲፒልፍ ያንን ስንቃወም ነበረ፣ አሁንም ቲፒልፍ እንቃወማለን። ፖይንቱ ግን የፌዴራል መንግስት ከቲፒልፍ የተሻለ ሩም ነበረው። ፎርመንቨር የተለያዩ ሊሞክራቸው የሚችላቸው አማራጮች ነበሩ። ለአይዲየ አሁን ያለንበት ሁኔታ ኢትዮጵያ ላይ ዲሞክራሲያዊ ስርዓትን ለመገንባት የተሻለ እድል ፈጥሯል ብለው እኔ አይፋን ስለዚህ ፋክቶች ላይ አንዳንድ ጊዜ የተለያየ አመለካከት ሊኖረን ይችላል። አብዛኛው የምንሰማው ኢንፎርሜሽን ወይ ከመንግስት ነው ወይ ከቲፔለፍ አካባቢ ነበረ። ይህንን ጉዳይ በተመለከተ ግን የኔ እይታ ሁለቱም መንግስታት ዝግጅት ሲያደርጉ ነበረ። ወደ ጦርነት ከቀረቡ በኋላ ወደ ኋላ የመመለሱ ትልቁ ኃላፊነት ብዬ ማስበው የፌዴራል መንግስቱ ነው። የአንድ ክልል ትንሽ ክልል ኃላፊነት መሆን አልነበረበትም። ዶክተር አወል በዋናው በቀደመው መሰረታዊ ነጥብ ላይ አሁንም ምንጩ ተደጋግሞ የተገለጸው የህወሀት አመራር አባል ዋቢነት ነው። በጦር ሰራዊቱ ላይ ጥቃት መድረሱን መቀበል ከቻልን ያ ጥቃት ከተፈጸመም በኋላ የኢትዮጵያ መንግስት ተቆጥቦ ወታደራዊ እርምጃ መውሰድ አልነበረበትም ብለው ያምናሉ። እዛ ፖይንት ላይማ ጦርነቱ ገብተናል። በቃ ጥቃት ከደረሰ የመከላከያ ኃይሉ ላይ ኦልሬዲ ጦርነት ውስጥ ገብቷል ሀገሩ እዛ ፖይንት ላይም ግን ወደኋላ ለመመለስ ብዙ አማራጮች ነበሩ። ይሄ ሁሉ አሁን የምናየው በምናየው ደረጃ የተፈጠረው ዲስትራክሽን ሳይፈጠር ወደኋላ የመመለስ እድሎች ነበሩ። የትግራይ መንግስት ለመደራደር ፈቃደኛ ነኝ ብሎ ለሳውዝ አፍሪካው ፕሬዚደንት ደብዳቤ እንደጻፈ አይተናል። የተለያየ የዓለም አቀፉ ማህበረሰብ ሪፕሬዘንታቲቭ እየነበሩ በዩናይትድ ኔሽንም በኢሮፒያን ዩኒየን ለኢትዮጵያ መንግስት ይሄ ጉዳይ በሰላም ማለት አለበት የሚል ሪፕሬዘንቴሽን ነበረ። የኢትዮጵያ መንግስት ያንን መቀበል አልቻለም። አልቲሜትሊ ማየት ያለብን ነገር ጦርነት አሸነፍናል የሚለው ብቻ ሳይሆን አሁን የተፈጠረው ሁኔታ በዚህ ጦርነት ሂደት ሲሰሙ የነበረው ፕሮፓጋንዳ ኢትዮጵያን አገር እንደ አገር እንደ ኔሽን ቢውልድ ማድረግ የምንፈልግ ከሆነ እዛ ላይ ያለው ኢምፓክት ምንድን ነው ነው? ይህን ማየት ያለብን ዝም ብለን ከትግራይ አንፃር ብቻ ሳይሆን ሌላው አካባቢ ሲደረግ የነበረው ነገር ምንድን ነው? አቶ ደረጀ የህግ የበላይነትን የፍርድ ቤት ነፃነትን ጠቅላይ ሚኒስትሩና የህግ አስፈጻሚው አካል ትግራይ ሄዶ ግለሰቦችን መያዝ አለመቻሉን እነዚህ ነጥቦችን አንስተዋል። ሌላውስ አካባቢ ላይ የህግ የበላይነት እየተከበረ ያለው ምን ያህል ነው? ጠቅላይ ሚኒስትር አብይ መንግስት እዛ ሄዶ እነዚ ነገሮች ማድረግ አለመቻሉ ብቻ ሳይሆን ፍርድ ቤቶች አዲስ አበባ ላይ፣ ሌሎች ክልሎች ላይ የታሰሩ ግለሰቦችን ይፈቱ ሲሉ እየተፈቱ ነው ወይ? አይ ቲንክ ስለ ህግ የበላይነት ተቆርቁረን የምናነሳ ከሆነ አስፍተን ማየት መቻል አለብን። በጣም ጠለቅ ያለ ነው፣ ገብተን እንመለከታለን። ብዙ ጥያቄዎች አሉ። በቀዳሚነት የወረወርኩት አንድ ጥያቄ ነው። እንግዲህ ረዘም ያለውን ሰዓት የወሰደው አንድ ምንጠቅሰው ነገር አለ። ደረጃ ምንድን ነው ዶክተር አወልት ስለ ኢንተርናሽናል ህግ ጠቀሱ። እኔ አይ ቲንክ ትልቅ ሚስኮንሰፕሽን አለ እዚህ ላይ ሰዎች ክልሎችን እንደ መንግስት የማየት የኢንተርናሽናል ሕግ በአንድ ክልል እና በአንድ ፌዴራል መንግስት መካከል ያለውን ግንኙነት የሚነካ ኢንተርናሽናል ሕግ የለም። ኢንተርናሽናል ሕግ በአንድ ሀገር እና በሌላ ሀገር መካከል ነው እንጂ በአንድ ሀገር ውስጥ ያለ አንድ ክልል፣ አንድ ስቴት እና ፌዴራል መንግስት ጋር ያለ ግጭት ኢንተርናሽናል ሕግ አይመለከተውም። እንደዛ ላልኩም ይሄ ኖ ኖ፣ እንደዛ ላልኩም ጀስት ጀስት ነገሩን ለማሰጠር የኤሚነንስን ጉዳይ ሰዎችን ኮንትራዲክሽን አለ ያልከውን ፖይንት ኢሉሲዴት ለማድረግ ያንን እንደ ምሳሌ ወሰድኩኝ እንጂ በትግራይ መንግስትና በፌዴራል መንግስቱ መካከል ያለው ጦርነት በዓለም አቀፍ እንዲገዛ አላልኩኝ። ጦርነት አጀማመሩን ምክንያት ፕሬምቲቭ ስትራይክ፣ ቀደም ብሎ የራስን የመከላከል ጥቃት በኢንተርናሽናል ህግ ይደገፋል ስላልክ ነው። በኢንተርናሽናል ህግ አይደገፍም። አንድ ክልል ይደገፋል አላልኩኝ። በላይ ኢንተርናሽናል ህግ ይጠቅሳል አንድ ሀገር ሊጠቃ ከመሰለው ቀደም ብሎ የማጥቃት መብት ይሰጣል። የተወሰኑ ቅድመ ዝግጅቶች ወይም ቅድመ ነጥቦች እስከተስተካከሉ ድረስ እስካሉ ድረስ የሚል ነገር ጠቀስክ ይመስለኛል ካልተሳሳት። ለማለት የፈለኩት እሺ ለማለት የፈለግኩት በኢንተርናሽናል ህግ አንድ ስቴት ፌዴራል መንግስትን ገና ለገና ያጠቃኛል ብሎ እንዲያጠቃ የሚፈቅድ ህግ የለም። ኢንፋክት ውጭ ሀገር ያሉ ሰዎች ዳኙኝ ብሎ መጥራትም አይችልም። የውጭ ሀገር መንግስት አያገባውም። አንድ ስቴት እና ፌዴራል መንግስት ስላለው ግንኙነት እርዳታ ለመስጠት ሊያገባ ይችላል። መድኃኒት ለመላክ ሊያገባ ይችላል። ግን በአንድ ፌዴራል መንግስት እና በአንድ ክልል መንግስት መካከል ያለውን የስልጣን ተዋረድ ግንኙነት በዳኝነት እና በሽምግልና ለመቀመጥ የሚፈቅድ ኢንተርናሽናል ስርዓትም የለም እስከማቀው ድረስ ስለ ዓለም አቀፍ ሕግ እናድርገው እና ክክሩን የሲቪሊየንስ የግለሰቦች ወይም ደግሞ ታጣቂ ያልሆነው ኃይል ተጎጂ በሚሆንበት ጊዜ ጦርነቱ በአንድ አገር ክልል ውስጥ የሚደረግ ጦርነትን ቢሆን የዓለም አቀፉ ሕብረተሰብ አያገባው እሱን እስማማለሁ። ሲቪሊያንን በተመለከተ ግለሰቦች ሲቪሊያኖች መጎዳት የለባቸውም። እነሱን ለጉዳት ለጥቃት የሚያደርስ ሲቪሊያን ጋር ተከልሎ እራሱ ጦርነት መጀመር ራሱ ወንጀል፣ ሲቪሊያን ያለበትን ቦታ ጠላትን ሳይለዩ መምታትም ወንጀል ነው እና እነዚህ ላይ እንስማማለን። መልካም። የምትስማሙበትንም ነጥብ እንያዝና በተለየ ዜጎችን የሚመለከቱ በሀገር ውስጥ ባሉ ቀውሶች በተለያየ ቦታ ትግራይን ጨምሮ ያሉትን ሁኔታዎች የምትመለከቱባቸው ጥያቄዎች አሉ። ወደ ሌላ አንድ ትልቅ ጭብጥ እንለፍ። ሁለታችሁም በተለያየ ጊዜ ጽፋችሁበታል። ዛሬ ለሚታዩት ልዩነቶች በተወሰነ ደረጃም በምክንያትነቱ ይገለጻል። የኢትዮጵያ ፌዴራላዊ አስተዳደር አወቃቀርን የሚመለከቱ ሕገ መንግስትን የሚመለከቱት በአንድ በኩል ችግር ናቸው የሚል ወገኖች አሉ። የለም በትክክለኛው መንገድ ስላልተፈጸመ እንጂ በተለይ ደግሞ ለብዙዎች ንትርክ መነሻ የሆነው ማንነትን የጎሳ ወይም የዘውግን ማንነት መሰረት ያደረገ ብሔርተኝነት እና ኢትዮጵያዊ ብሔርተኝነት በሚሉት አስተሳሰቦች መካከል ያሉ ልዩነቶች ጎልተው እየተሰሙ ነው። የሀገሪቱንም ዕጣ ፈንታ፣ የዜጎችንም የመኖር መብትና ህልውና አሁን ያለውንም የሰላም ጥያቄ አስመልክቶ የሚታዩ ችግሮች አሉና፣ ዶክተር አወል እርሶ የጻፉትን አንድ ጽሑፍ መሰረት ላድርግና፣ ተከታዩን ጥያቄ ለእርሶ ላስቀድም። በእንግሊዝኛ የተጻፈ ጽሑፎን በተወሰነ ደረጃ ሀሳቡ ወስጄ ነው ማነሳለሁ። በማዕከላዊ መንግስት በሚመራው የሀገር አስተዳደር እና ራሱን በራሱ የሚያስተዳድር ራስ ገዝ አስተዳደር መኖር መካከል ያለ መሰረታዊ ወይም አይነተኛ የርዮተ ዓለም ልዩነቶች ናቸው ይላሉ። አሁን ያለውን ሁኔታ ሲገልጹ የማይታረቁ የሚመስሉም ይሏቸዋል። በልማድ የብሔር ማንነት የሚባለውን ዘውግን መሰረት ባደረገ ብሔርተኝነት እና ቀደም ብዬ ባነሳሁት በኢትዮጵያ ብሔርተኝነት መካከል ያለው ልዩነት፣ በሌላ በኩል እኔ ይበልጣለሁ ከሚል ከብዙዎች ላይ የሚጫን የብሔርተኝነት አይነት ኢትዮጵያዊ ብሔርተኝነትን ነው የሚገልጹት፣ እና የቀደመ ያሉትን አስተሳሰብ ከማወደስ ዝንባሌ ጋር የሚያያይዙታል እስኪ አድማጮች መረዳት በሚችሉት ዛሬ ካለ ሁኔታ ጋር የሚታየውን በእነኚህ የብሔር ማንነት ጥያቄዎችና ኢትዮጵያ የብሔርተኝነት መካከል ያለውን ልዩነት እርሶ እስከሚረዱት ድረስ እንዴት ነው ዛሬ ላሉ ችግሮች ያዋጡ ምክንያት አድማጮች በኢትዮጵያ ወቅታዊ የፖለቲካ ይዞታ በአንድ ሀገር ሕዝብ አብሮ የመኖር ዕጣ ላይ እየተደቀነ ፈተናና መንስኤዎቹ ብሎም ወደፊት ሊያራምዱ የሚችሉ መንገዶችን በሚፈትሹ ልዩ ልዩ ጭብጦች ዙሪያ የያዙት ክርክር አላበቃም። በመጪው ሳምንት ፕሮግራማችን ይቀጥላል። ለአሁኑ ግን እንግዶቻችንን ዶክተር አወል ቃሲም አሎንና አቶ ደረጀ ደምሴ ቡልቶን ለጊዜያቸው አመሰግናለሁ። እግዜር ይስጠልኝ።

But ele o much you ele pegou a Der Mut kann nicht sein, wenn er Bei Christus Misart, bei Albu, Bei Christus Mangist, Balbu, Albu, ራሳቸው የቅርስ ያህል የገዘፉ ለሚወዷቸው ወይ ለጥበብ አድናቂዎቻቸው ብቻ ሳይሆን ለሀገርም ጭምር ለጠፋው የቅርስ ቅብብሎች ማሳያ ሆነው በሕይወት ከቆዩ ከእርሱ ትውልድ አንጋፋዎቹ አንጋፋዎች ጥቂት ጉምቱ ከያንያን ውስጥ አንዱ ነበር። በሰማንያ አራት ዓመቱ ከዚህ ዓለም በሞት የተለየው ዘርፈ ብዙ ከያኔና መምህር ተስፋዬ ገሠሠ ቀድሞ ባልደረባዬ አዲሱ አበበ ጋር ነበር ጋሽ ተስፋዬን ያነጋገርነው። አዲሱን ለናፍቃቸው የመጽሔት አድማጮች ሌላም መልካም አጋጣሚ ይሆናል ብዬ ተስፋ አድርጋለሁ። አሁን ወደ ምልልሳችን። አዲሱ ጋሽ ተስፋዬን ለማስተዋወቅ ብዙ ጉዳዮች መለካካት አለብን። ጋሽ ተስፋዬ ብዙ ሰው ነው እንደምታውቀው፣ ተዋናይ ጸሐፊ፣ ተውኔት ገጣሚ፣ ተርጓሚ፣ መምህር፣ እንዲሁም ማዘጋጅ። እንዳልኩት ብዙ ሰው ነው። ለሁሉም ጋሽ ተስፋዬ በቅድሚያ እንኳን ደህና መጣ። ያልገባበት የሙያ መስክ ያልረገጠው መድረክ የለም። ከሁሉ በፊት አንተ እያልን የማቅረባችንን ያህል የህዝብ ሰው ነህና አንተ ብንልህ ቅር አይልህም? ምንም ቅር አይለኝም። ከአንቱታው አንተ ውሻ አንቱ ተ አይጭ ማለት ነው በኦሮምኛ እንግዲህ። የለም የቃሉን አጠቃቅም ዛሬ ይሄን ከአንተ ከተማርን በኋላ ከአንተም አልፈን ሌሎችም ጋር የምንጠቀምበት ሁኔታ ላይ ቆጠብ እንላለን። ከዚህ ምክር በኋላ እውነት ነው እንደውም አሉላ ብዙ ጊዜ ሰዎችን አንቱ እያለ ያስቸግረኛል። አረ እባክህ እለዋለሁ። እውነት ነው አዲሱ ሌላ ጊዜ በዚያ መልኩ የምገፋፋም ቢሆን ጋሽ ተስፋይን ይዘው ግን እንደዛ ማድረግ የሚቻል አይመስለኝም። ወዲሁም አሁን የነገረን አስተያየት አለ። በጣም ደስ ይለና፣ በድጋሚ ስናገኘህ ከዚህ ቀደም አንድም እዚህ መጥተህ፣ ሌላም ደግሞ በስልክ ባጫጭሩ ናገኘ ነው። የቲያትርና የሲኒማ ጉዳዮች ሲነሱ እንዲሁ በስልክ ደጋግመን እናገኘሃለን። አዲሱ እንዳለው ታዲያ በአካል ተገኝተ ይበልጡን ደግሞ ስለ ስራና ሕይወትህ የምንነጋገርበት የመጀመሪያ አጋጣሚ ነው የዛሬው። አዲሱ ከዋናው ጉዳይን ጀምር። መልካም እንግዲህ ዋናውን ጉዳይ በተለይ አንተ በቦታው ተገኝተህ አይተሃልና መነሻም የሆነን እሱ ነው። አንተም ታብራራለህ፣ ወደኋላም ኋላም አድማጭ ነገሩን ያገኘዋል ብዬ አስባለሁ። ልክ ነው። እዚህ በአሜሪካ አገር የሚገኘው የሽልማት ድርጅት ማህበራዊ ዘረ ኢትዮጵያ የእድሜህን አብላጫ ጊዜ ኪነጥበቡ ዓለም ያበረከትከውን የላቀ አስተዋጽኦ ከግምት ያስገባ ክብር ተምርጠህ የዘንድሮ ተሸላሚ ነበርክ። ከሁለት ሳምንት በፊት በነበረው ስነ ስርዓት ላይ የተገኘች ተከታትል ያለው በቅድሚያ እንኳን ደስ ያለ። በአምላክ ሲድ አሁን ለሽልማት ቢያበቃህም ከሙያህና ከብቃትህ አንጻር እንደም የዘገየ ሽልማት ሊባል ይችላል። ትልቁ ነገር ግን እውቅና ሰጥተው እዚህ አክብረው ጠርተው መሸለማቸው፣ በተለይም ደግሞ ከቀድሞ የኢትዮጵያ ጠቅላይ ሚኒስትር ከእነ አክሊሉ ሀብተወልድ ጋር አብረህ መታሰብህ ደስ ይላል። ሆን ታሪካዊ ነው እና ምን ተሰማ? የአጋጣሚ ነገር ነው። ጸሐፊ ትእዛዝ አክሊሉ ሀብተወልድ ታላቅ ጠቅላይ ሚኒስትር ስቴትስመን የነበሩ ሰው ናቸው በኢትዮጵያ ታሪክ ውስጥ እና፣ እሳቸው በሚዘከሩበትና በሚከበሩበት ጊዜ እኔም አንድ ላይ መነሳቴና መከበሬ በጣም የሚያስደስት ነገር ነው። ለእኔ ብቻ ሳይሆን ከእኔ ጋር ሌሎችም በዚሁ ከሳቸው ጋር ለመሸለም መብቃታችን ትልቅ ነገር ነው። ምክንያቱም ይህንን ሀያ ሶስተኛውን የሽልማት በዓል ልዩ በጣም የሚያደርገው የእሳቸው ፖስት ይመስል ድህረ ሞት መዘከር ስለሆነ እኛ አገር ሞተ ሞተ ነው ተረሳ ተረሳ አይነት ነገር እየሆነ ነው እና እሳቸው ስልሳ ስድስት ስልሳ ሰባት ዓመተ ምህረት ጭፍጨፋ በኋላ እስካሁን ድረስ በርካታ ዓመታት አልፈዋል። እና መታሰባቸው እና መሸለማቸው ለሲድ ማህበረ ግዩራን ነው። ማህበረ ግዩራን ዘረ ኢትዮጵያ ነው። ጥሩ ትርጉም ነው ማለት ነው። የግዕዝ ቃል ነው፣ ስደተኛ ማለት ነው ብለውኛል ግዕዝ የሚያውቁ። አላ በስደት ያሉ ኢትዮጵያውያን ማህበር ወይም ስብስብ መሆኑ ነው፣ ዳያስፖራ የሚለውን ነገር ለማለት ነው። አዎ ጥሩ ትርጉም ነው። ቀደም ሲል ያልከው ግን ሀገር እዚህም ይኖራሉ። አንድ ጊዜ ሞተ ሞተ ነው፣ ከሞተ ሰው አይታሰብም። ትልቁ ነገር አሁንም እዚህም ኢትዮጵያም እየተለመደ ነው፣ በህይወት ያሉትን ለሀገርም ለወገንም አስተዋጽኦ ያደረጉትን ሰዎች እውቅና የመስጠት የመሸለም ነገር ተጀምሯል እና አሁን እንዳንተ አይነቶቹን ታላላቅ ኢትዮጵያውያን በህይወት እያሉ ማሰብ ተገቢ ነውና በአክሊሎ ጊዜ ሲድ አልነበረም ወይም ሌላም እንኳን ሲድ ሌሎችም አልነበሩምና ግን ማስታወሳቸው እነሱንም ያስመሰግናል። ዋናው ግን በህይወት እያሉ መሸለሙ ነው ጥሩ ነገር እና፣ በተለይ ለሽልማት ስትቀርብ ብዙ ሰዎች ታገኛለህ። የቀደሙ ሰዎች አንተን የሚያውቁ የሚያከብሩ፣ የሚያደምቁ ታገኛለህ። እዛች አዳራሿ ውስጥ የነበረውን ስሜት አሉላም፣ እዛ ነበር ያክልበታል። ምን ስሜት ነበረ ያኔ? እንግዲህ ቅድም እንዳልከው ጸሐፌ ትእዛዝ አክሊሉ ሀብተወልድ ጋር መሸለሙ ትልቅ ስሜትን የሚሰጠኝ ልዩ ያደርገዋል አደረገው ሁናት ከዚህ በተረፈ ደግሞ ከኔ በፊት የተሸለሙና ዛሬም በዛን እለትም ከኔ ጋር የተሸለመ የኔ ሙያ ሰዎች አሉ። በማስታወስ ያህል ለምሳሌ ጸጋይ፣ ሎሬት ጸጋይ ገብረ መድን ተሸልመዋል። የአለም ፀሐይ አልነበረችም እንጂ እዛ ላይ እሷም ተሸልማለች ይመስለኛል ሁ በዛን እለት ደግሞ ታማኝ ነበረ። እነዚህ ሁሉ የሙያዬ ተጋሪዎች ናቸው እና ጸጋይ በኔ እድሜ ያለ ሰው ነው የነበረው እነዚህ ደግሞ ታናናሾችና ና ደግሞ ከኔ ትንሽ የተሰሙ ናቸው እና ከነሱ ጋር ያለፉ ማልፎ እነዚህ ደግሞ ያሉትም አብረኝ በህይወት ከነሱ ጋር ሆኜ ለመሸለም መብቃቴ እንደ ድልድይም አይነት ነገር አርጌ ራሴን ተመልክቼዋለሁ እና ልዩ ደስታ ነው የተሰማኝ ልበለው እንግዲህ ሰዎቹ ልዩራኖቹ ናቸው። ቀደም ብለን በመንደርደሪያው እንደጠቀሙ ነው በርካታ ስራዎችን የሰራ እንደ አንዳንዶችም ገለጣ የስራዎችን ቁጥር እንኳን አታስታውሳቸውም። በጣም ቀለል ከሚል ምናልባትም ያንተን ጠባይና ባህሪም ጭምር የሚያሳይ ከሚመስለው ከሙዚቃ ወጣ ወዳለ ርዕስ ልውሰድህ ና ኦመር ካያም በህይወት ትልቅ ቦታ ያለው እስኪመስል ድረስ ጎልቶ ይታያል። የአገጣጠም ስልቱንም ተከትለ يا راس المسحف اسات ما تتعلم. اسكينا راس لا እኔ በተማርኩበት ክሪክረም ውስጥ ያልነበረ ሰው እንዲሁ በጠቀስ የሚል ሰው የነበረና በኤክስትራ ሪዲንግ ኤክስትራ ክሪክረም ሪዲንግ ያገኘሁት ሰውና የተዋወቅኩት ነው። ኡመር ኸያም እና እንትኑ ማረከኝ፣ ፍልስፍናው፣ ድፍረቱ እና እሱ ሙዝሊም ሆኖ ንብላ ንጥፍጣ ነገ እንሙት ሲል ያው ግእዙም ይላል ንብላ ንስተይ የሰመን መውት ነው የሚለውና ይሄ ነገር በጣም ኦሪጂናል ወጥ ያደረገው ፈላስፋ ነው። ከዚህም በተረፈ በተጨማሪ እሱ እንደምታውቁት ማቴማቲክሽን ነው። አዎ አልጀብራ ነው። አስትሮሎጂስት ነው። ቆጠራው ድብትርና ነገር ሳይሆን ሳይንሳዊ የሆነው ትልቅ ሰው ነው። በአንድ በኩል የሳይንስ ጭንቅላት፣ በሌላ በኩል ደግሞ የኪነ ጥበብ ልቦናና ተሰጥኦ ሁለቱን የጣመረ ሰው በመሆኑ በጣም ነው የማረከኝ። እኔ ሂሳቡን አልችልበትም፣ አይገባኝም። ግን ወደ ኪነጥበቡ ሲሄድ ግሩ ነው። በአጫጭር ስንኞች የሩባያት ነው የሚባሉት የኦመር ሀያም ሩባያት ይባላል። የተስፋዬ የገሰሰ ሩባያትም ተፈጥረዋል። ሶስቱ ግን ይንደረደርና የመጨረሻዎቹን ስንኞች የሚመታ ማለት ነው ሩባያቱ፣ እና እንደዛ ሁሉንም አድርጌ አልገጠምኩትም እኔ በወልግጥም ነው አብዛኛውን። አንዳንዶቹን እንደ ሩባያቶች ምሳሌዎች ያደረግኳቸው ትርጉሞች አሉ። ከዚህ የበለጠ ግን ከሁሉ የበለጠ እንዳልኩ ፍልስፍናው ነው፣ ድፍረቱ። እግዚአብሔርን ይጠይቃል። አንተ ሁሉን ነገር ስለሌ ችሎታ ያለ ሆነ ለምንድነው እንደዚህ ሲሰራም ዝም የሚል አይነት ነገርና ይጠይቀዋል። ደግሞም ደግሞ ቡራኬውን ይመለከትና ደስታውን ደሞ ያንኑ ያህል ደግሞ ይሄ ስሜት ርስህቱ ይገልጻል። እነኝህ ነገሮች በማድረጉ ውብ በሆነ ቋንቋ ነው ያረብኛ ወይም ፋርስ ነው መጀመሪያ የጻፈበት ቋንቋ። እኔ እንግዲህ እሱ አውቄ ሳይሆን ፊትጀራልድ የሚባለው ኤድዋርድ ፊትጀራልድ የሚባለው እንግሊዛዊ ያደረገው ትርጉም ነው፣ ዑመር ኻያምንም ራሱን በዓለም ላይ እንዲታወቅ ያደረገው እና ኤድዋርድ ፊትጀራልድን እንግሊዝኛ ግጥም ስላገኘ ወይም እሱ ደግሞ ልክ ሩአያቱን ተከትሎ በዛ ቅርስ የሰራ ስለሆነ የኦክሶኒየን ነው የኦክስፎርድ አዋቂና ሀብት የነበረውና ጊዜ ነበረው ነገር ለማጥናትና ፊትጀራል እና ጥሩ አድርጎ ጊዜ ፈጅቶ የሰራው ነገር ነው እና በዚህ ምክንያት በዛ እንግሊዝኛ ትርጉም ምክንያት ያም እንግሊዝኛ ደግሞ እንደገና ወደ ሌሎች ቋንቋዎች ለምሳሌ እንደ ፈረንሳዊኛ ወደዚህ ተርጉሞ አካብቶታል ማለት ይቻላል። የኦማር ከያምን የሱፊ ፍልስፍናም ጭምር ነው ያለበት እና እዚህኛው ላይ አለማዊነቱን በደንብ አጉልቶ አውጥቶታል ፊትጀራል። እና የዓለም ሰው ነው የደስታ ሰው ነው እና ያንን ደስታና ቅድም ያልኩት ትፍስህትን ለመግለጽም ስለቻለ ነው ፍቅርም አለበት እኮ እዛ ላይ እና ታዲያ እንግዲህ ፍቅር መጠጥ ደስታ መጠየቅ ፍልስፍና ያለበት ለራሴ በእውነቱ አልተር ኢጎ አይነት ነገር ነው የሆነው ስብሀት ገብረ እግዚአብሔር ለመጀመሪያው መጽሐፍ የትርጉም መግቢያውን የጻፈው እሱ ነበር ምን ብሏል እዛ ላይ ፊትጀራልድ ውስጥ ኦመር ኸያም ተወለደ፣ በእንግሊዝኛ ተስፋዬ ገሰሰ ደግሞ በፊትጀራልድ ውስጥ እንደ ኦመር ኸያም እንደገና በአማርኛ ወለደው ብሎ ጽፏል። ይሄ ምናልባትም አንድ ትልቅ ጥያቄ ልናነሳ ይጋብዛል። ትርጉም ጋር ልምጣና ወደ እንግሊዝኛ የተተረጎመበትም ሆነ ወደ አማርኛ የመጣበትን ስናይ ከቋንቋ ቋንቋ ሲቀባበል፣ በጠቅላላ ሁኔታ ካሰብከው እንደሚባለው በቋንቋ ሽግግር ውስጥ የሚፈለጉ ሀሳቦች ያን የመጀመሪያውን ቅርጻቸውን ያጣሉ ተብሎ የሚሰጋውን ያህል አልሆነም። በእንግሊዝኛውም ቅድም እንደገለጽከው የዑመር ሀያምን የሕይወት የመጠየቅ ፍልስፍናውን አስተሳሰቡን፣ ነጻነቱን፣ ቅድም ስለ ሕይወት ያሉትን ምልከታዎች በሙሉ ማሻገር ተችሏል። በሌላ ቋንቋ የተረጎመ ነገር ሁለተኛ ትርጉም በምንለው ደረጃ በአማርኛ ደግሞ እንደገና መምጣት ችሏል። እስኪ ስለ እሷ አጫውተን። ይሄ የተለመደ አሰራርም ቢሆን ቀላል እንዳልሆነ ይታወቃልና አሁን ሼክስፒርን እንውሰድ። በዓለም ላይ ከሁሉም የበለጠ ደራሲ የሚመደረግ ሰው ነው። በጀርመን ሀገር ለምሳሌ ከብሬሽት ቀጥሎ እስከ ቅርብ ጊዜ ድረስ አንደኛው ተመደራቂ ደራሲ ነው። በሩሲያም እንደዚሁ ነው። በፈረንሳይ ይህን ያህል አይደለም። ብዙዎች እነ ሞልየር እነዚህን እነ ራሲን አሉ። ከእነሱ ግን ቀጥሎ ሼክስፒር ነው ያለው። ታዲያ ሼክስፒር የድሮው የኤሊዛቤትን ቋንቋው አለ እንግሊዝኛው ያንን ወደ ፈረንሳይኛ ወይም ወደ ጀርመንኛ ወደ ሩሲያኛ የሚተረጉሙት ሰዎች ከትውልድ ወደ ትውልድ ይቀያየራሉ። ስለዚህ ምንድነው የሚሉት እንዲያውም በአስር ዓመት አንድ ጊዜ አዳዲስ ትርጉሞች ይወጣሉ ከትውልዱ ጋር የሚሄድ ከአዲሱ ቋንቋ ጋር የሚሄድ አይነት አድርጎ ግን ይህም ቢሆን ስታንደርድ የሆነው ቋንቋ አለ ስታንዳርድ እንግሊሽ አለ አማርኛም፣ ስታንዳርድ አማርኛ አለ። እና ለጊዜው በስላንግ ፎርም የሚመጡ ጨርቆስኛ፣ ምን እንደዚህ የሚባል አይነት ነገር ለምሳሌ አለ አራዳ ቋንቋ። እና እሱ ጊዜያዊ ነው፣ ቢበረታ አንድ አሰርት ቢቆይ ነው። ከዛ በኋላ ሌሎች አዳዲስ ቃላቶች ይዘኩታል። እንደነሱ አድርገው የተርጎም ማለት ሳይሆን በስታንዳርዱ ጠብቆ ያንን በሰዋሱም ደረጃ ይዞ የሚሄድ ትርጉም መኖር አለበት። ቁም ነገረኛ የሆነ ነገር ሲሪየስ እና ወደ አማርኛ በወሰድኩበት ጊዜ ይህንን ስታንዳርድ ይዤን ግዕዝ ቃላት ተጠቅም ያለሁ ይህን ያህል ብዙ ግዕዝን ባላውቅ አንዳንድ የግዕዝ ቃላቶችን አስገብቼ ያለው ረድተውኛል። ይሄ ቅድም እንዳልከው ደርዝ ለመስጠት ነው። ትርጉሙ እንግዲህ ደርዝ የሌለ ትርጉም ሊኖር ይችላል እና ስነ ጽሁፉም ደግሞ ትንሽ መሰረት መኖር አለበት። ለአንድ ቋንቋ የስነ ጽሁፍ ቤዝ መሰረት ከሌለው እድገት ያለው ነገር መንጠቀ ነገር ለማሳወቅ ለማምጣት አትችልም፣ ያስቸግራል። ግዕዝ መንተራሻ አለው። አማርኛ በሱ ላይ ተንተርሶ እመርታ የሚያሳይ ጥሩ ሰዋስው ከግዕዝ ወስዶ የራሱንም ሰዋስው ይዞ መሰረት የጣለ ነው። እነዚህን ካስክ አንድን ክላሲክ ክላሲክ አድርገህ ለመተርጎም ትችላለህ። በነገራችን ላይ ገይተንም ትንሽ ሰርግም ያለው ሌሎችንም እና ዋነኛው ግን ትልቁ ተርጓሚ ጸጋዬ ገብረ መድህን ነው። ከዛ በፊት በሩን የከፈቱት ከበደ ሚካኤል እና ዩልዩስ ቄሳርን በቀለ የተገኙ ናቸው። እነዚህ ሰዎች አሳይተዋል። ለጸጋዬ በር የከፈቱለት እነሱ ናቸው። አንቀጹ እንግዲህ ጸጋዬ ደግሞ፣ እኔም ጸጋዬ ይህን ሐምሌትን ማክቤትን ከተረጎመ እኔ የማር ኸያምን እንዴት ያቅተኛል? በአሁን ደግሞ ሰውነቶቹን መወድሶቹን ሞክር ያለው እና ይሄ ነው እንግዲህ ትርጉም በሚባልበት ጊዜ እነዚህ መመዘኛዎችም መኖር አለባቸው። ለአዲስ ተርጓሚዎች ይህን መንገድ ለሚከተሉ በሚረዳ መልኩ ገብቼ አንድ ጥያቄ ላስከትል አሁን መሰረቶቹን አስቀምጠህልናል ከአንድ ቋንቋ ወደ ሌላ ቋንቋ ሲተረጎም በቋንቋው የሚተላለፍ ምልክት ብቻ ሳይሆን የራስ ማድረግም አለ ለዛ ቋንቋ የራሱ እስኪመስል ድረስ አሁን ኦመር ሀያምን በምንሰማበት በምናነብበት ጊዜ በዚያ ዘመንና ቦታ የነበረውን ፍልስፍና አስተሳሰቡ ጥልቀቱን ምጥቀቱን ከራሳችን ጋር በምናዛመድ መልኩ ማምጣት ከትርጉም ያለፈ ነገር ነው። መጀመሪያ ያን ጥልቀት መንፈሱን መረዳት፣ ከዛ ደግሞ በአገሬው ባህልና ልማድ ሰዎች በቀላሉ በሚረዱት መልኩ መውረስ፣ የውርስ ትርጉም እንደምንለው ማምጣቱ ላይ እስኪ ለወጣቶች ፈንጥቅ። አሁን በጀመርከው ይሄ የራስ ማድረጉን ነገር እንደው ገፋ አድርገህ ብታብራራ። ለዚህ ምሳሌ እንግዲህ ጸጋይን ብወስድ ይቻላል፣ እርግጥ ከበደ ሚካኤልንም አንዳንድ ስንኞቹን ለመጥቀስ ይቻላል። አንድ ስንኝ ልውሰድ፣ የጸጋዬ ገብረ መድህንን ማክቤት። ይሄ ቱሞሮ ንቱሞሮ ንቱሞሮ የሚለውን መነባንብ ታውቁታላችሁ። ትምህርት ቤት ሳላችሁ አጥንታችሁ አካላችሁ ይዛችሁ ሊሆን ይችላል። አሁን ጸጋዬ እንዴት አድርገው ነው የሚተረጉመችን? የራስ ማድረግ የሚባለውን ነገር እንደ ምሳሌ ልስጥ። ቱሞሮ ንቱሞሮ ንቱሞሮ የሚለው መነባንብ ከማለቱ በፊት መክፈቻ ስንኞች አሉ። ሌዲ ማክቤት እመቤት ሆይ ማክቤት ሞታ ሳያረዱት ነው ይህን ቱሞሮን ቱሞሮ የሚለውን መነባነብ የሚጀምረው ከተረዳ በኋላ ማክቤት ሽሹድ ሀፍ ዳይት ሂር አፍተር ሩድ ሀፍ ቢን ታይም ፎር ሰች አዋርድ ብሎ ነው መግቢያውን ቱሞሮን ቱሞሮ የሚለውን የሚከፍተው። ጸጋ የምንድን ነው የሚለው ሞቷም እረፍቷም ከእንግዲህ በኋላ ነበሪ ጊዜው ሲመቻች ለዋይታና ለአዋይ ው እንግሊዞች አጥበር ልብ ነው። ትንሽ ነገር ናት። ውዳፍ ቢን ታይም ፈርሰች ወርድ ነው ያለው እና ያቆማት ሼክስፒር ነው። ጸጋዬ ግን ይህንን ነገር ኢትዮጵያዊኛ ሲያደርገው ጊዜ ውስጥ ስንመቻች ለዋይታና አዋዋይ እኛ ጋር ዋይ ዋይ አለ። አዋዋይም ደግሞ ለቅሶ መድረሱ መቀመጡ እንግዲህ ተመልከት ይሄ ሼክስፒር ውስጥ የለም አንዲት እንትናት ያለች ወደ አማርኛ በሚመጣ ጊዜ ይሄንን አደረግ መንፈሱን ሳይተው ግን ኢትዮጵያዊኛ አድርጎት ይህን ነው እንግዲህ የሚተረጉሙ ሰዎች ራስ አድርጎ የሚባለው አንድ የራስን ባህል በደንብ አድርጎ ማወቅ የራስን ቋንቋ ጥሩ አድርጎ ማወቅ ሁለተኛ ያንን የሚተረጉመው መጀመሪያውን ቋንቋ ሶርስ ቋንቋውም በደንብ አድርጎ ማወቅ እና ያንን በስሜት ደግሞ አንተ እንደዛ የሼክስፒርን ስሜት መካፈል አለበት። ጸጋ ይህን ስሜት ለማምጣት እዚህ ላይ አርቲስት መሆን አለበት። ይህንን ይዞ ነው መስልኮ ማለት ነው። ይህም ደግሞ ትልቅ ችሎታን ይጠይቃል። ትልቅ ኮሚትመንትም ይጠይቃል እና በሀሳብ ብዙ መቆየት አለበት በአንድ ነገር ላይ እንጂ እንዲሁ ዝም ብለህ ተነስተህ የምትሸጣሸጠው ነገር እንደ ጋዜጣ ጋር ነገር አይደለም። አዲሱ ተዋናዩን ተስፋዬን አግኝተናል። በጣም ውስጥና ወደ ቲያትሩ እንሄድ። ኦመርካያም ሳይሰርቀል መጠቅ ያለ ነገር ነው ያወራችሁት። ጋሽ ተስፋዬ ራሱ መድረክ ላይ ያለ አክት እያረገ ነው የሚመስለው የጋ ጸጋዬን ሁኔታ ሲገልጥ ስለ ትውልድ ቅብብል እንድታወራ ነው ምፈልገው።

በጣም ትልቅ ጥያቄ ነው። ጠየቃቸው የሚፈትነኝ ነው ነገሩ። በአንድ በኩል ቅር የሚሰኝበት ነገር አለ። ምክንያቱም ቀደም ሲል የነበረውና መቆየት ያለበት ቅር ሲተውና ሲናቅ ሲበረስ ደስ አይልም። የውጭውም ደግሞ ጫና አለ። እንግሊዝኛ በቋንቋ ሄድን እንደሆነ በዘፈን የጃዙም ሆነ ይሄ ፖፑ እና ሬጌ ከነበረው ጎፈሬ ጎፈሬ ሳንሲንቆና ክራር ፋኖ እና ዋሽንት ጋር ሲውጠው እንግዲህ ይሄ ወደ ሙዚቃው ሄድኩኛ ቅርስ ነው። ያው አሁንም ውይይቱ አላበቃም። ከቀድሞ ባልደረባ የአዲሱ አበበ ጋር በመሆን በቅርቡ ከዚህ ዓለም በሞት ከተለየው ከአንጋፋው ከያኒና መምህር ረዳት ፕሮፌሰር ተስፋዬ ገሰሰ ጋር በጊዜው ወደ ስቱዲያችን ብቅ ባለበት ነበርን። የመጀመሪያ ክፍል ቆይታ ይህን የመሰለ ነበር። አድማጮችን ጨምሮ ተከታዩን በድረ ገጻችንና በፌስቡክ ገጻችን ላይ ስለምናኖር ሙሉ ቃለመመሳችንን ከዚያ ታገኛላችሁ። ተጫዋቾች አሁን የአዲስ አበባ መስኮት ሊከፈት ነው። አሁን የአዲስ አበባ መስኮት ተከፍቷል። ንጉሴ አክሊሉ በታሪክ ማስታወሻው ስልሳ ዓመታት ዓመታት በምናብ ጉዞ ወደ 1953 ዓ.ም ሊያጓጉዘን ያጓጉዘን ለምሽቱም ያሰናዳውን ቅንብር ይዞ ቀርቧል። እንዴት ሰነበታችሁ? ከወቅቱ የሀገራችን ተጨባጭ ሁኔታዎች ትንሽ ወጣ ባለ መንገድ አልፎ አልፎም ቢሆን ሊታለፉ የማይችሉ የታሪክ አጋጣሚዎችን እያስታወሱ መጨዋወቱ ባለፈውም ሆነ በአሁኑ ላይ ግንዛቤ ለመውሰድ ይረዳል የሚል እምነት አለኝ። ጨዋታን ጨዋታ ያነሰዋልና ለዚህ ደግሞ መነሻ የሆነኝ ልክ የዛሬ ስድሳ ዓመት በነ ጀነራል መንግስቱ ነዋይ የተካሄደው መፈንቅለ መንግስት ነው። ልክ በዚህ ወቅት በሌላ በኩል ደግሞ የራስ አበበና የጀነራል መርድ መንገሻ፣ የሜጀር ጀነራል ሙልጌታ ቡሊ እንዲሁም የተማሪው ንቅናቄ፣ የጦሩ የሌሎችም እንደዚሁ የቀዳማዊ ኃይለ ሥላሴን መንግስት ፋታ እንዳልሰጡት ይታወሳል። በተለይ የነ ጀኔራል መንግስቱ ነዋይ መፈንቅለ መንግስት መፈንቅለ መንግስቱ ከመካሄዱ አንድና ሁለት ዓመት ቀደም ብሎ እንደው በዘፈን ጭምር ነበር ይነገር የነበረው። በተለይ ጀኔራል መንግስቱ በመኖሪያ ቤታቸው ከአውሮፓና ከአሜሪካ ተመልሰው የመጡ ወጣት ተማሪዎችን ትምህርታቸውን የጨረሱት ነው ሰብስበው፣ ማታ ማታ ተወዳጁን ድምፃዊውን ካሳ ተሰማን ክራር እያስደረደሩ ግጥም እየተሰጠ ይዘፈን እንደነበረ ይወሳል። አታመንታ ጽጌ ዲቦ ለማሳተም በዝግጅት ላይ ባለው መጽሐፉ እንደገለጠው እንጫወት እንጂ እስኪነጋ ሌቱ፣ እኔ ምን ቸገረኝ የእኛ ነው መንግስቱ እየተባለ ካሳ ክራር ይደረድራል፣ በዚያ ወርቃማ ድምፁ ደግሞ ያንጎራጉራል። ግን ቤተ መንግሥት ቀደም ብሎ የተደረገ ነገር አልነበረም። ይህንን በስፋት ወደፊቱ እንደማጫውታችሁ ቃል ገብቼ ልክ የዛሬ ስድሳ ዓመት በታላቁ ቤተ መንግሥት ይሰሩ የነበሩትን የሰማንያ ዘጠኝ ዓመቱን የዕድሜ ባለጸጋ ግራዝማች በለጠ መንገሻን። ለመሆኑ እንደው ጃን ሆይ ስለ መፈንቅለ መንግሥት አንዳንድ ነገር አይሰሙም ነበር? ጃንሆይ እንዴት ነበር ባህርያቸው? ግራዝማች በለጠ መንገሻ ወንድሜ ምን አለኝ አንተ መንግስቱ ነዋይን ጽጌ ልቡን ወርቅነህ ገበየሁን ሻሩ በልና ንገር አለኝ ለጃን ሆይ ለጃን ንገር አለ እ ምን ብዬ ነው የምናገረው ምን አየሁ ብዬ ልናገር ነው አልሁት መፈንቅለ መንግስቱ ከመካሄዱ በፊት ነው በኋላ በታህሳስ ሊሆን እሱ በመስከረም ነው የነገረኝ ንገራቸው ይህን ንገር አለ ምን ብዬ ልናገር አልሁት ስለው ይኸውና አባህና የተፈጨ ስጋ በሳህን ይዘው ጃንሆይ በጭልፋ እየጨነፉ ሽቦ ውስጥ ላሉ ወፎች ስጋ ሲረጩ ወፎቹ እየተሻሙ እዚያ ሲበሉ እነሱ ጃንሆይን እየተከተሉ ይስቁባቸው ነበር። ተናደድኩ አለኝ። ጀነራሎቹ ጀነራሎቹ እንደኘ ይስቁባቸው ነበርና በጣም ተናድጃለሁ። እንዲያው ንገር ይሄንን፣ እንዲያው ንገር በልማቸው ነው። በውን ነው በውን ነው። እኔ ለእኔ ነው የነገረኝ ለእኔ ይህን ንገራቸው ለጃንሆይ ያለ። ይህ የምንመላለው ሳቁ ተብሎ እንዴት ይነገራል? ይሄ እኔ ነ ጃንሆይ ያልነግርም አልሁት። ዝም አልሁና በኋላ አርፌ ብቀመጥስ። በኋላ ተመለሱና መጡ። ጃንሆይ ተመለሱ እድሁና ዋለ ጃንሆይ፣ እኔ ተሳስቼ ነው ወንድሜ ግን እንዲህ ብሎኝ ነበር አልሁና ወርቅነህ ገበየሁ እጌ ድቡን መንግስቱ ነዋይን፣ ወርቅነህ ገበየሁን ሻሩ በልና ንገር አለኝ። ይህንን ደግሞ እንደዚህ ምን አየህ ብለው እንደዚህ ያለ ለወፎች ስጋ ሲሰጡ በኋላቸው እየሳቁባቸው አይቼ ነው ብሎ ነገረኝ። ይህንን ሲል ምንም አይረባም ነገራቸው ብሎ ነበር ንገራቸው ብሎ ሲለኝ ይህንን ተሳስቼ ሳልነግረው ቀረሁ አልኋቸው። ይሆናል አይሆንም የምንል እኛ ነን። አንተ የተላከው መናገር ነበረ ብወስላታ አሉኝ። አመሰግናለሁ ግራዝማች በለጠ መንገሻ። የዚህን ተከታይ በሌላ ጊዜ ይዤ ቀርባለሁ። ደህና ሁኑ። ንጉሥ ያክሌሉ ለዝግጅቱ አመሰግናለሁ። አሜሪካ ድምጽ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22 በ25ና በ31 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ ነገሰኙ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢ